በሞያሌ ከተማ በቅርቡ ከጎረቤት አገር ኬንያ በተመለሰ ኢትዮጵያዊ ላይ የኮሮና ቫይረስ መገኘቱን የወረዳው የጤና ቢሮ አስታወቀ። የሃያ አምስት ዓመት ዕድሜው ወጣት በኮሮና ቫይረስ መያዙ የተረጋገጠው በማቆያ ጣቢያ ውስጥ ነው ሲሉ የሞያሌ ቢሮ ባልደረባ ገርቢቼ ዱባ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት የላከው ዘገባ ዝርዝሩን ይዟል። የሞያሌ ወረዳ ጤና ቢሮ በልይቶ ማቆያ ካሉ ከመቶ ስልሳ በላይ ከሚሆኑ ሰዎች አንዱ በኮቪድ-19 መያዙን አረጋግጠዋል። የቢሮው ባልደረባ አቶ ገርብቻ ዱባ ለአሜሪካ ድምፅ እንደገለጹት በቫይረሱ መጠቃቱ የተረጋገጠው ኢትዮጵያዊ በቅርቡ ከኬንያ ወደ ኢትዮጵያ የተመለሰ የሀያ አምስት ዓመት ወጣት ነው ብለዋል። ይህ ወጣት ወደ አገር እንደተመለሰ በለይቶ ማቆያ ውስጥ ነው የነበረው። የደም ናሙናው ተወስዶ ሲመረመር ኮቪድ-19 ፖዚቲቭ መሆኑ ተረጋግጠዋል ብለዋል ሲናገሩ ያኮራታም ወይም ፖዘቲቭ ላይ ያደርጋነ አቶ ክር ብቻ በኮቪድ ናይንቲን መያዙ የተረጋገጠው ሰው ከሳምንት በፊት ከሌሎች ሰዎች ጋር መምጣቱን አክለው ገልጸው ቫይረሱ ግን በሱ ብቻ ላይ እንደተገኘ ተናግረዋል። የምርመራው ውጤት ለምን ቆየ? ለምለውም የደምና ሙናው ወደ ክልል ላብራቶሪ ተልኮ እስኪመለስ ነው የቆየው ሲሉ ምላሽ ሰጥተዋል። የሞያሌ ጤና ቢሮ የኦሮሚያ ክልላዊ መንግስት፣ በሞያሌ የኮቪድ-19 ላብራቶሪ እንዲያቋቁም ጠይቆ መልስ በመጠባበቅ ላይ መሆኑንም አክለው ገልጸዋል። የቦረና ዞን ጤና መምሪያ ኃላፊ አቶ ሮባ ደንጌ ስለ ጉዳዩ ተጠይቀው የኦሮሚያ ጤና ቢሮ ያበለው ከተማ የኮሮና ቫይረስ ምርመራ ለማድረግ ለሚያስችል ላብራቶሪ ተፈላጊ እቃዎችን እያሟላለስ ነው፣ በቅርቡ ስራ ይጀምራል ብለዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ